You're with SBS Radio. አውስትሬሊያ ውስጥ በአዲሱ ኦሚክሮን ቫይረስ የተጠቁ ሰዎች ቁጥር አምስት ደረሰ። የደቡብ አፍሪካ ፕሬዚደንት ዘጠኝ የአፍሪካ አገራት ላይ የተጣለው የኮሮና ቫይረስ ገደብ ፍታዊ አይደለም አሉ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ኒውሳውዝ ዌልስ ውስጥ ሁለት ተጨማሪ ሰዎች በአዲሱ ኦሚክሮን ቫይረስ በመጠቃታቸው ሳቢያ በመላው አውስትሬልያ የአዲሱ ቫይረስ ተጠቂዎች ቁጥር ወደ አምስት ከፍ ብሏል። በቫይረሱ ከተጠቁት ውስጥ አራቱ ከኒው ሳውዝ ዌልስ ሲሆኑ አንደኛው ከኖርዘርን ቴሪተሪ ነው። የኒው ሳውዝ ዌልስ ጤና ዲፓርትመንት እንደገለጠው ሁለቱ ታካይ የቫይረሱ ተጠቂዎች የመጡት እሁድ ኖቬምበር 28 ከደቡብ አፍሪካ ነው። ሁለቱም ግለሰቦች ሙሉ ክትባት የተከተቡ ሲሆን ወደ ተዘጋጀላቸው ልዩ መጠለያ ተገለው እንዲቆዩ ተደርጓል። ይህንኑ የኦሚክሮን ቫይረስ መከሰትን አስመልክቶ ገደቦቹን መጣል ያስፈልግ እንደሁ ከውሳኔ ላይ የመድረስ ጉዳይን አስመልክተው ምክትል ጠቅላይ ሚኒስትር በነቢ ጆይስ ሲናገሩ ልንጋፈጣቸው ግድ የሚሉን በርካታ ነገሮች አሉ። አውስትሬሊያ በማኅበራዊ ጎኑ ተጨማሪ ገደቦችን ለመቀበል የንግዱ ማኅበረሰብና መንግስት በምጣኔ ሀብቱ በኩል ወጪን ለመሸፈን ዝግጁ ስለመሆናቸው እርግጥ ነው የምንገኘው በጠንካራ ሁኔታ ነው ይሁንና ሁሌም ካዝናዎቻችን ላይ አይኖቻችንን መጣል ይገባናል። ክትባት በተከተቡ ሰዎች ዘንድስ ተቀባይነቱ እንደምነው ሁሌም አዲስ ቫይረስ በተከሰተ ቁጥር ገደቦችን መጣል አንችልም ስለምን ሁሌም አዳዲስ ቫይረሶች ይከሰታሉና እንዲያ እያለም ይቀጥላል ህብረተሰቡም ይህን አይቀበልም። ቀጥለን ምን ማድረግ እንዳለብን በሰከነ መንፈስ ማየት ይኖርብናል ብለዋል። በሌላም በኩል ኖርዘርን ቴሪቶሪ ውስጥ በኦሚኮርን የተጠቃው ግለሰብ ሐሙስ ኖቬምበር 25 ከደቡብ አፍሪካ የመጣ መንገደኛ መሆኑ ተገልጧል። ሃዋርድ ስፕሪንግ በሚገኘው ማዕከል ውስጥም ወሸባ መግባቱ ተነግሯል። አዲሱን ኦሚክሮን ቫይረስ ለማድከም ያስችልም ዘንድ የፌዴራል መንግሥቱ የኮቪድ-19 ማጠንከሪያ ሦስተኛ ዙር ክትባትን በአገር አቀፍ ደረጃ ተጠናክሮ እንዲሰጥ ለማድረግ እየተመከረ ነው። የጤና ሚኒስትር ግሬግ ሃንት መንግሥት የሦስተኛ ዙር ክትባት የመስጫ ጊዜን ከስድስት ወራት ዝቅ ባለ ጊዜ ለመከተብ እንዲያስችል የክትባት ምክር ሐሳብ ሰጪውን የአውስትሬሊያ ቴክኒካዊ አማካሪ ቡድን ምክርን መጠየቁን ገልጠዋል። በአሁኑ ወቅት ሦስተኛ ዙር የኮቪድ-19 ክትባትን ለመከተብ የቆይታ ጊዜው ሁለተኛ ዙር ክትባትን ከተከተቡ በኋላ ስድስት ወራትን ያስጠብቃል። የተከታቢዎች ዕድሜም 18ና ከዚያ በላይ ሊሆን ይገባል። ጠቅላይ ሚኒስትር ስኮት ሞሪሰን በበኩላቸው ከስቴትና ቴሪተሪ መሪዎች ጋር በነገ ዕለት ኦሚክሮን ኮቪድ ቫይረስን ለመከላከል ምን አይነት እርምጃ መውሰድ እንደሚያሻ በጋራ የሚመክሩ መሆኑን አስታውቀዋል። የፌዴራል ተቃዋሚ ቡድን አንቶኒ አልባኒዝም በበኩላቸው ከአዲሱ የኮቪድ-19 ቫይረስ ለመራቅ ተጨማሪ የወሸባ ተቋማትን ማጠናከር አስፈላጊ እንደሆነ ጠቁመዋል። ይህ በእንዲህ እንዳለም የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ለሀገራቸውና በሌሎች ጎረቤት አገራት ላይ በኦሚክሮን ቫይረስ ሳቢያ የተጣሉ ገደቦች እንዲነሱ ጠይቀዋል። አውስትሬሊያ፣ ዩናይትድ ስቴትስ እና የአውሮፓ ሕብረት በዘጠኝ የደቡባዊ አፍሪካ አገራት ላይ ገደቦችን ጥለዋል። ፕሬዚዳንት ራማፎሳ በአገሪቱ ላይ የተጣሉ ገደቦች ፍትሐዊነት የተላበሱ አይደሉም ብለዋል። የአውስትሬሊያ ማኅበራዊ አገልግሎቶች ምክር ቤት የፌዴራል መንግሥቱ አነስተኛ ገቢ ላላቸው ለሚገነቡ ቤቶች ፕሮጀክቶች የሚውል ተጨማሪ ድጎማ እንዲያደርግ አሳሰበ። በኒው ሳውስ ዌልስ ዩኒቨርሲቲ የተካሄደ አንድ ጥናት እንደሚያመለክተው ከሆነ የጋራ መኖሪያ ቤቶች ለማግኘት የጠያቂዎች ቁጥር እየጨመረ መሆኑንና በአሁኑ ወቅት በተጠባባቂ ባህር መዝገብ ውስጥ ተመዝግበው እየጠበቁ ያሉ ሰዎች ቁጥር ከሺህ በላይ ደርሷል። ሪፖርቱ አክሎም በጥቅሉ በአሁኑ ወቅት ከ4000 በላይ ቤተሰቦች የጋራ መኖሪያ ቤቶችን እንደሚሹ አመልክቷል። ችግሩን ለመቅረፍም ተጨማሪ ግብራዊ እርምጃ እንደሚያሻ የአውስትሬሊያ ማኅበራዊ አገልግሎቶች ምክር ቤት ዋና ጸሐፊ ካሳንድራ ጎልዲ አሳስበዋል። ራሳቸውን ከመጪው የፌዴራል ምርጫ ጀምሮ ከፖለቲካው ዓለም የሚያገሉት የሊብራል ናሽናልስ ፓርቲ ምክር ቤት አባል ጆርጅ ክሪስትንሰን ጁሊያን አሳንጅ ይለቀቅ የሚል ረቂቅ ድንጋጌ በግላቸው አቀረቡ። ረቂቅ ድንጋጌው ሕገወጥ በሆነ መንገድ ጋዜጠኞች እንዳይታገቱ እንደሚያግዝም ገልጠዋል። አቶ አሳንጅ በሺዎች የሚቆጠሩ የዩናይትድ ስቴትስ መንግስትን ሚስጢራዊ ሰነዶችና ዲፕሎማሲያዊ መልእክቶች በ2010 በዊኪሊክስ ድረገጻቸው ላይ ለሕትመት በማብቃታቸው 18 ክሶች ተመስርቶባቸው በአገረ እንግሊዝ እስር ላይ የሚገኙ ሲሆን ወደ ዩናይትድ ስቴትስ ተላልፈው እንዳይሰጡም እየተከራከሩ ይገኛሉ። አቶ ክሪስቲንሰን ረቂቅ ድንጋጌያቸውን ፓርላማ አቅርበው ለክርክር ለማብቃት እስካሁን ከሌሎች የምክር ቤት አባላት ዘንድ ድጋፍ እንዳላገኙ ተናግረዋል። አውስትራሊያዊ ቦክሰኛ ጆርጅ ካምቦሶስ ጂኔር ኒውዮርክ ላይ በአስደናቂ ውጤት የቀላል ሚዛን የዓለም ሻምፒዮን ለመሆን ከበቃ በኋላ ለቀጣይ ግጥሚያ ከወዲሁ እያሰበ ነው። እስካሁን ሽንፈትን ቀምሶ አያውቅ የነበረውን አሜሪካዊ ቲዮፊሞ ሎፔዝን እሁድ ዕለት ካሸነፈ በኋላ ቀጣዩን ግጥሚያ አውስትራሊያ ውስጥ ቢያደርግ እንደሚወድ ገልጧል። በዚሁ ወደ ውጭ ምንዛሪ ተመን ስነምራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ82 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፐርስ በከፊል ደመናማ ይሆናል። ዝቅተኛ 13፣ ከፍተኛ 25። አድላይድ በአብዛኛው ፀሐያማ ይሆናል ዝቅተኛ 17 ከፍተኛ 32። ሜልበርን በአብዛኛው ፀሐያማ ይሆናል ዝቅተኛ 15 ከፍተኛ 29። ሆባርት በከፊል ደመናማ ይሆናል ዝቅተኛ 10 ከፍተኛ 25 ካምብራ በከፊል ደመናማ ይሆናል ዝቅተኛ 10 ከፍተኛ 25። ሲድኒ ሊያካፋ ይችላል ዝቅተኛ 16 ከፍተኛ 23። ብሬስበን ያካፋል ዝቅተኛ 21 ከፍተኛ 25። ዳርዊን ያካፋል ዝቅተኛ 27 ከፍተኛ 34። አዲስ አበባ ፀሐያማ ይሆናል ዝቅተኛ 8 ከፍተኛ 23ስት፣ ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትሬሊያ ውስጥ በአዲሱ ኦሚክሮን ቫይረስ የተጠቁ ሰዎች ቁጥር አምስት ደረሰ። የደቡብ አፍሪካ ፕሬዚደንት ዘጠኝ የአፍሪካውያን አገራት ላይ የተጣለው የኮሮና ቫይረስ ገደብ ፍትሐዊነትን የተላበሰ አይደለም አሉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።